አድማጮች አሁን የትንታኔ ውይይት ካለፈው ሳምንት መገባደጅ አንስቶ እስካሁን ከሁለት መቶ በላይ የታወቁ ሰዎች የታሰሩበትን የሳውዲው አልጋ ወራሽ የወሰዱትን እርምጃ ሁለንተናዊ አንድምታዎች የሚዳስስ ከታሪክ ከፖለቲካና ከምጣኔ ሀብት ጉዳዮች አዋቂዎች ጋር የሚደረግ የትንታኔ ውይይት ነው። እንግዶቻችን ዶክተር ዳንኤል ተፈራ በዊስካንሰን ዩኒቨርሲቲ ዋይት ወተርስ የምጣኔ ሀብት መምህር፣ ዶክተር ሽመልስ ቦንሳ በስቴት ዩኒቨርሲቲ ኦፍ ኒውዮርክ ስቶኒ ብሩክስ የአፍሪቃ ዘመናዊ ታሪክና የፖለቲካ መምህር ናቸው። መንደርደሪያውን በማስቀደም ወደ ውይይታችን እዘልቃለሁ። አመሰግናለሁ እንግዶች ሁለታችሁንም። ይህ ውይይት የሚደረግበት ርዕሰ ጉዳይ በርካታ ርዕሶችን ይነካካል። የተለያዩ ቦታም ይወስደናል። ለሁሉም በመንደርደሪያው እነሳለሁ። የሰላሳ ሁለት ዓመቱ ልዑል አልጋ ወራሽ ሙሐመድ ቢን ሳልማን በአንዳንድ ወገኖች በጣም ወሳኝና ጠንካራ በተባለ የአመራር ስልጣኑን በሙሉ ጠቅሎ ለመያዝ የሚያስችል አይነተኛ የኢኮኖሚና የማኅበራዊ ለውጥ ፕሮግራም ካሁን ቀደም ታይቶ የማይታወቅ የተባለ እርምጃ ወስደዋል። የሳውዲው ጠቅላይ አቃቢ ሕግ በትናንትና ዕለት ይፋ እንዳደረጉት እስካሁን ሁለት መቶ ሰዎች ታስረዋል። ልዑላን፣ ሚኒስትሮችና በጣም ታዋቂ የንግድ ሰዎችን ቢሊዮነሮችና ሚሊዮነሮችንም ይጨምራል። ይህ እርምጃ የተለያዩ ገጾች አሉት። አንድምታውም ግዙፍና በእርግጠኝነትም ሁሉን ከወዲሁ የሚመጣውን መናገር የማይቻል የሚመስል ነው። የተናጥል ገጾች ገለጥ ገለጥ እያደረግን ለመረዳት እንሞክራለን። ውስጥ የኃይል ሚዛን ትንቅንቅ መኖሩ ይነገራል። በመካከለኛው ምስራቅ ፖለቲካና ኢኮኖሚ ላይ የሚኖረው አንድምታ፣ የነዳጅ ዘይትና ዓለም አቀፍ ገበያ አለፍ ብለን ደግሞ በአድማጮቻችን የተለየ ትኩረት የሚሰጠውን የኢትዮጵያ ተወላጅነት ያላቸውን የሳውዲ ቱጃር ከታሳሪዎቹ አንዱ ናቸውና ሼክ መሐመድ አላሙዲን በኢትዮጵያ ኢኮኖሚ ላይ ይህ እርምጃ ሊወስድ የሚችለውን አንድምታ እንመረምራለን። እስኪ ምን ሆነ ከሚለው እንነሳ። ዶክተር ሽመልስ የፖለቲካውን ጉዳይ እናስቀድምና በአገር ውስጥ የኃይል ሚዛን ትንቅንቁን ጨምሮ ለሳውዲ ምን ማለት ነው ይሄ እርምጃ? እሺ፣ አመሰግናለሁ አቶ አሉላ። እንዳልከው ዘመናዊ የሳውዲ ታሪክ ውስጥ በቅርቡ ታሪካቸው አሁን ያለው ነገር ያልተለመደ ነው እና እጅግ መሰረታዊ የሆኑ ለውጦችን ሊያመጡ የሚችሉ እርምጃዎችን በጣም ወጣት በሆነ ሰው እየተወሰደ ነው። አልጋ ወራሽ የሆነው የሰላሳ ሁለት እድሜ መሐመድ ቢን ሰልማን እየወሰዳቸው ያላቸው እርምጃዎች እንግዲህ በተለያዩ ሰዎች የተለያዩ ምልከታ አላቸው። አንዳንዱ ሪፎርም ወይም ደግሞ የአገሪቷን መሰረታዊ ኢኮኖሚ እና ማህበራዊ ህይወት ለመለወጥ የታሰበ እርምጃ አካል ተደርጎ ነው የሚታየው። ሌሎቹ ደግሞ ስልጣንን በእጁ ጠቅልሎ ለመያዝ የሚያደርገው አንድ አካል አድርገው ይመለከቱታል። ስለዚህ በእነኝህ በሁለት ተቃራኒ ሀሳቦች ውስጥ ነው እንግዲህ እየተተነተነ ያለው። ነገሩ ግን የሚመስለው በአንድ ተመሳሳይ ሁኔታ ሁለቱም ፖሊሲዎች እያካሄድ ያለ ይመስላል። ምክንያቱም አሁን ባለፈው ቅዳሜ ያደረገው የጸረ ሙስና እርምጃ፣ ለዛም ተብሎ የተቋቋመ ኮሚቴ አለ አባቱ ያቋቋመው የዛ ኮሚቴ መሪ ነው እና ያንን የጸረ ሙስና እርምጃ በመውሰድ ወደ ሁለት መቶ ስምንት ነበሩ መጀመሪያ ላይ ሰባቱ ነጻ ሆነዋል። መረጃ ያለን ተብሎ ሲታሰሩ፣ ትልልቅ ሰዎች አሉበት እንዳልከው የሚያሳየው ምንድን ነው ይሄ በተወሰነ ደረጃ የሙስና ተንሰራፍቶ የነበሩ ሳዲ ተንሰራፍቶ የነበረው ሙስና ለማስወገድ የሚደረግ ጥረት እንደሆነ ነው እና እስካሁን ድረስ እንግዲህ ወደ አንድ መቶ ቢሊየን ዳላር ተዘርፏል የሚባለው ግን እስከ ስምንት መቶ ቢሊየን ዳላር ሊያድግ እንደሚችል ነው። እና የጸረ ሙስና ትግል የሚባለው ነገር እውነታነት አለው። ግን ያ የጸረ ሙስናው ትግል ሌሎች ፖለቲካዊ ጠቀሜታዎችም አሉት። አንደኛ አንደኛው ፖለቲካዊ ጠቀሜታ ምንድን ነው? ፖሊሲውን የሚቃወሙ ብቻ ሳይሆኑ የወጣቱን መስፍን ስልጣን ሊቀናቀኑ ይችላሉ የሚባሉ ሰዎችን ማስወገጃ ተደርጎ ነው የሚወሰድ። የቀደመውን የኃይል አሰላለፍ መለወጥ የሚያስችልም ተደርጎ ተወስደዋል። አዎ እየለወጠ ነው። ከዚህ በፊትም ኦልሬዲ ጀምሮታል። እሱ አልጋወራሽ ከመሆኑ በፊት የዋና አልጋወራሽ የነበረው የነበረው መሐመድ ቢን ናይፍ የሚባለው ለመንገስ ቀረብ ይል የነበረው ሰው በአባቱ ተወግዷል። መጀመሪያ አልጋ ወራሽ ነበረ ከዛ በኋላ አልጋ ወራሽነቱን ስልጣን ተነስቶ አሁን ልጅ ፕሪንስ መሐመድ ቢን ሰልማን የሚባለው ነው ያደረገው እና በተከታታይ በተደረጉ ውሳኔዎች ተቀናቃኝ ናቸው የሚባሉ ሰዎችን እያስወገዱ ነው የመጣው እሱም አባቱም እና ይሄኛውንም በዛ መልክ ማየት ይቻላል። ስለዚህ የሀይል ሀይልን የመጠቅለል እርምጃም ምልክት አለው። እንደገና ደግሞ ሙስናንም ሲሪየስሊ ለመዋጋት የሚደረግም ጥረት ነው። ሁለቱም አድርጎ ነው እያካሄድ ያለው። በተመሳሳይ መልካም የእርምጃውን ግዙፍነትና ሊያመጣ የሚችላቸውን ለውጦች በዝርዝር እንመለከታለን። በአንድ ወገን የተሀድሶ ሙስናን መዋጋት የሚያስችል የለውጥ እርምጃ በሌላ በኩል ደግሞ ስልጣንን በሙሉ ጠቅልሎ ለመያዝም የተሻለ ሁኔታን ለመፍጠር ወጣቱ ሉላር ጋወራሽ የወሰዱት እርምጃ በትዩ የሚታይ መሆኑን አስረድተዋል። ዶክተር ሽመልስ ወደ ዶክተር ዳንኤል ልሻገር። ፈጥኖ የሚመጣው ሌላው ጥያቄ በምጣኔ ሀብት ላይ የሚኖረው አንድምታ ነው። አንድም ታላቋ የነዳጅ አምራች አገር እንደመሆኗ በነዳጅ ገበያ ላይ ሊፈጥር የሚችለውን ሁኔታ ዓለምን በሙሉ የሚመለከት ስለሆነ የዓለም ገበያ ላይም ሊያሳድር የሚችለው ተጽዕኖ አሉታዊም ይሁን አዎንታዊ የሁሉም ቀልብ ገዝቷል። ሌሎች የንግድ እንቅስቃሴዎችንም በኑስ አህጉሩ ያሉ የፖለቲካ ሽኩቻዎች የሱኒና የሻ ብሔሮች የጠለቀ ስር የሰደደ ሽኩቻ ኢራንን ጨምሮ ሁኔታዎችን ወዴት ሊወስድ ይችላል የሚለው አሳሳቢነት አለው እና እንዲህ ያሉ አይነተኛ የተባሉ ለውጦች ሲመጡ ኢኮኖሚው ላይ የሚያፈሱት ወይም ሊያመጡ የሚችሉትም ለውጥ አብሮ ይታያልና በጥቅሉ ምን አይነት ሁኔታዎች ከግምት መግባት አለባቸው? ምንስ ሊያስከትል ይችላል ይላሉ። አሁንም በዚያው ንዑስ አህጉሩ አካባቢ ካለው ይነሱና፣ ዶክተር ዳንኤል ። እሺ አመሰግናለሁ ጥሩ ነው። ንዑስ አንቀጾቹን አሳሳቢ የሆኑትን ጠቅሰሃል። ለምሳሌ ዘይት፣ ሳውዲ አረቢያ ቀደም ብሎ በዘይት ላይ ብቻ ኢኮኖሚያዋ እንዳተኩር አንዳንድ ነገሮች ጀምራለች እና ለዛ ገንዘብ ያስፈልጋል። ስለዚህ ነው አሁን ወደ ገንዘብ ወደዚህ ወደ ተለያዩ መንገዶች ሄዱት ገንዘቡን ለመሰብሰብ እና ወደሚፈልጉት ፕሮግራም ላይ ለማዋል ይመስለኛል። አንዱ እሱ ነው። የኢትዮጵያም ውስጥ ሩዝ ለማብቀል ወደ ጋምቤላ በሚድሮክ በኩል የጀመሩት ሌላው፣ ዶክተር ሽመልስ በደንብ እንደተናገረው የእድሜ ልዩነት አለ። አሁን እያረጁ ነው የቀድሞቹ መሪዎች፣ ወጣቶቹ ደግሞ አሁን ስልጣን እየፈለጉ ነው። እሱን ነው የምናየው። ከዛ ጠለቅ ብሎ ሳውዲ አረቢያን ንጉሳዊ አስተዳደር ይቀይራል ብሎ መገመት አይቻልም። እሱን አያደርጉም። በአንድ በኩል ሃይማኖት ጠባቂዎች ናቸው። ስለዚህ ያንን ቀይረው ወደ ሌላ ይሄዳሉ ማለት አይቻልም። ሌላው በደንብ አርገህ እንደተናገርከው የየመን ጉዳይ ነው። የየመን ጉዳይ በጣም አስጊ ነው። መሳሪያ ይፈልጋሉ። አሁን በቅርቡም ገዝተዋል ከአሜሪካን ያን ጦርነት መቋቋም ይፈልጋሉ። ጎረቤት ሀገሮችንም ጋብዘዋል። ኤርትራ እዛ ውስጥ ተሳታፊ ነች። ከዛ ቀጥሎም ከታር አለች። ከታር የከታር ብቅ ብቅ ማለት ሳኡዲዎቹን ያሰጋ ይመስላል። እነዚህ ሁሉ በዛ አካባቢ ከፍተኛ የመሳሪያ ክምችት ፈጥረዋል። ከዛም ውሃውን ተሻግረህ ወደዚህ ወደ አፍሪካ ቀንድ ስታይ ሰፊ ሰፊ ትርምስ አለ። ሰፊ የመሳሪያ ክምችት አለ። ይሄ በጣም አስጊ ነው፣ ለህዝቡም አስጊ ነው። የመንን አሁን መልሶ ማቋቋም በጣም አዳጋች ነው። የመን ረሀብ ላይ ነች። ሰፊ ረሀብ፣ የሚያሳዝን ሁኔታ ተፈጥሯል። እነዚህ እነዚህ ሁሉ መጥፎ ምልክቶች ናቸው ለኢትዮጵያ እና አፍሪካ ቀንድ ላሉ ሀገሮች። እስኪ ወደ ተጠጋው ሁኔታ በተለይ ደግሞ የኑስ አህግሮ አካባቢ ቀድሞውንም ውጥረት የሰፈነበት የፖለቲካ ሁኔታ እንዳይባባስ የሚያሰጋው አለ። ዶክተር ዳንኤል እንደገለጹት በየመን ላይ በተዘዋዋሪ ሳውዲ አረቢያና ኢራን እየተዋጉ ናቸው። ሌሎች የአረብ ሀገሮችም በሳውዲ መሪነት እየተዋጉ ያለበት ሁኔታ ብዙ እልቂት አስከትሏል። መቆሚያውም የማይታወቅ ይመስላል። ምዕራቡን አለማስግቷል። እስኪ እነሱን ለጊዜው ቆም እናደርግና ኢትዮጵያ ጋር እንምጣ። በኢትዮጵያ ኢኮኖሚ ውስጥ የሼክ መሐመድ አላሙዲ በሚድሮክ ና ሌሎች ተቋሞቻቸው አማካኝነት ያላቸው መጠነ ሰፊ የንግድ እንቅስቃሴ ከፍተኛ ተጽዕኖ ማሳደር የሚችል ነውና በኢትዮጵያ ኢኮኖሚ ላይ ሁኔታዎች አሁን ባሉበት ከቀጠሉ ፈጥኖ የሚታየው ነገር አለ። ምን ሊያመጣ ይችላል? ከኢኮኖሚውን ጀምር ፖለቲካውንም መነካካቱ አይቀርም። ዶክተር ዳንኤል ርሶል አስቀድም ለዚህኛው እሺ ከዛሬ ሀያ ስድስት አመት ጀምሮ ኢትዮጵያ ውስጥ መዋል ንዋይ ያፈሰሰ ድርጅት ቢኖር ሜድሮክ ነው በመጀመሪያ ደረጃ ቻይናዎቹም አሁን ነው የመጡት እና በተለያዩ ቦታዎች ላይ መዋል ንዋይ አፍስሰዋል ሜድሮክ ሜድሮክ የሼክ አላሙዲ ኩባንያ ነው አሁን ይሄ ገንዘብ ከተያዘ ኢትዮጵያ ላይ አንድ አይነት ጉዳት ሊያመጣ ይችላል ለምሳሌ እነዚህ ድርጅቶች ሊያዙ ይችላሉ መዋለን ዋይ አላግባብ መጥቶ እዛ ኢትዮጵያ ውስጥ ተቀምጧል ከተባለ ያ እንዲመለስ ስለሚደረግ አንድ አይነት ለውጥ ሊመጣ ይችላል እዛ ከተደረሰ አለበለዚያ ግን በህጋዊ መንገድ የመጣ ገንዘብ ከሆነ ሊያሰጋት አይችልም አንድ እዚህ ላይ መገንዘብ ያለብን ምንድን ነው መዋለን ዋይ ወደ ኢትዮጵያ በሚመጣበት ጊዜ ይሄ አሁን የመጣው አደጋ ወይም አሳሳቢ ሊሆን የቻለው ለምንድን ነው በአንድ ካፒታሊስት ላይ ብቻ መመካት ነው መጥፎነቱ። የተለያዩ ካፒታሊስቶች አገሪቷም ውስጥ እንዲያድጉ ቢደረግ ኖሮ እንዲህ አይነት አሳሳቢ ሁኔታ ሊመጣ አይችልም። ቻይና አሁን ነው እነሱ የመንግስት ባንኮች ናቸው፣ ከዛው ከመንግስት እያመጡ የቻይና ድርጅቶች ኢትዮጵያ ውስጥ ያውላሉ። አሁን እነሱም በህዝብ በኩል ጥሩ ቀባይነት ያላቸው አይመስለኝም። እና ወደ ሜድሮክ ከሄድን ይሄ ነው ወደ ሜድሮክ ኢትዮጵያ ውስጥ ያለውን መዋለ ንዋይ ሊያሰጋ ይችላል። በእኚ ሰው አማካኝነት የመጣ ነው ስለተባለ ያ ችግር ሊፈጥር ይችላል። ይሄ ሁሉ መደረግ ያለበት በእርግጥ በህግ መሆን አለበት። ዝም ብሎ መውረስ አይቻልም። ተመርምሮ ከተደረሰበትና ህጋዊ አይደለም ከተባለ፣ በኢትዮጵያ ኢኮኖሚ ላይ ተጽዕኖ ሊያመጣ ይችላል። ሊወረስ ከተባለ ለምሳሌ ይሸጥ ከተባለ ያ ሁሉ ሰራተኛ ሊበተን ይችላል። ያ ሁሉ እንቅስቃሴ እንቅፋት ሊፈጠርበት ይችላል ማለት ነው። የንግድ እንቅስቃሴዎችንም ሆነ ባንክ አካውንቶች መዘጋት በአሁኑ ሰዓት ገደብ ያለው ይመስላል። አንድ ሺ ሰባት መቶ የባንክ መዝገቦች እንዳይንቀሳቀሱ መደረጋቸውን የሳውዲ መንግስት በትላንትና ዕለት ይፋ አድርጓል። ከሀገር ውጭ ያሉት አካውንቶች ላይ የተወሰዱ እርምጃዎችን የሚያሳይ ሰፊ መረጃ የለም። በቀጥታ ይኖራል የሚለውን ለውጥ ባናውቅም በኢኮኖሚው ላይ የሼህ አላሙዲ መዋለ ንዋይ ከፍተኛ ተጽዕኖ አድራጊ መሆኑ ቅድም ያነሷቸውን ጥያቄዎችም ይበልጥ ገፋ አድርገን እንጠይቅ ያደርጋል። ሌሎች ተከታይ ጥያቄዎች ያነሳለሁ። ዶክተር ሺመልስ እርስዎ ጋር ልመለስና ፖለቲካውን ወደ አፍሪቃ ይልቁንም ደግሞ ወደ ኢትዮጵያ እናምጣው። ኢኮኖሚና ፖለቲካ እጅ ለእጅ ተሳስሮ የሚሄድ እንደመሆኑ የምጣኔ ሀብት ተጽዕኖ ፖለቲካውም ላይ የሚያሳድረውን ጫና ከአሁን ቀደምም በኢትዮጵያ ሁኔታ አይተናልና በአሁኑ ሰዎቹ ተይዘዋል ነው እንጂ ፍርድ ያልተሰጠበት እስካሁን ወንጀለኛ መሆናቸውን ማረጋገጫ መንግሥት ያላቀረበበት መሆኑን አጽንኦት ሰጥተን ለአድማጮች መግለጽ ያስፈልገናል። ነገር ግን ጥፋተኛ ሆነው ቢገኙ የሚወሰዱ እርምጃዎች እስርን ቢጨምሩ፣ ሌሎች ሁኔታዎችን ቢያስከትሉ፣ ፖለቲካው ላይስ ምን አይነት ተጽዕኖ ሊያሳድር ይችል ይሆን ዶክተር ሽመልስ እሺ በጣም ጥሩ ጥያቄ ነው። እንግዲህ ፖለቲካዊ ተጽዕኖ ምን ሊሆን ይችላል የሚለው እንግዲህ የሚወሰነው የዚህ ሰዎቹ መታሰር ምርመራ መጨረሻው ምን ይሆናል በሚለው ላይ ተመስርተን ነው። ምናልባት ይሄ የተወሰደው ሰዎቹን አስሮ ንብረታቸውን አግዶ የባንክ አካውንታቸውን ዘግቶ የተጀመረው ስራ የመጀመሪያው ፌዝ ነው ብለውታል። እንግዲህ ይህንን የሚከታተለውን ስራ የሚመሩት ሰው እና የሚቀጥሉ ሌሎች የሚታሰሩ ሰዎች ሊኖሩ ይችላሉ። ሌሎች እንግዲህ የሚዘጉ አካውንቶች ይኖሩ ይሆናል በሌላ በኩል ደግሞ የምንሰማው ነገር ምንድን ነው? በነኚህ በታሰሩ ሰዎች ዘንድ ንግግር እንደተጀመረ የሚያወሩ ዜናዎችም አሉ። ምናልባት እንደተባለው መሰረታዊ የሆነ ለውጥ ሳያመጣ በተወሰነ ድርድር ሊያበቃ የሚችል ነገር ይሆናል። አናቅም እንግዲህ እሱን እና ስለዚህ በትክክል በኢትዮጵያ ላይ የሚኖረው ፖለቲካዊ ተጽዕኖ ምን ይሆናል የሚለውን ለመገመት ለመተንተን አስቸጋሪ የሚያደርግ ነገር ይኖራል። ግን በአጠቃላይ እኔ አሁን ሳውዲ አረቢያ ውስጥ እየተፈጸመ ያለውን ነገር ማየው ከሶስት ነገር ጋር እናገናኘዋለን ብዬ አስባለሁ። አንደኛው በእርግጥ አንደኛው ከታሰሩት ውስጥ ኢትዮጵያዊ ትውልድ ያላቸው መሀመድ አላሙዲን ይገኛሉ። እሳቸው ቅድም ዶክተር ዳንኤልም አንተም እንዳነሳው ኢትዮጵያ ውስጥ ቁልፍ የሆኑ ሰው ናቸው። ካለፉ ሀያ ስድስት በመጨረሻው የደርግ ዘመን ነው እንግዲህ የተጀመረው የሳቸው ኢትዮጵያ ውስጥ ኢንቨስት ማድረግ እና እንግዲህ በጣም ሀብታም ናቸው ሳውዲ አረቢያ ውስጥ እንዲሁም ሁለተኛው ሀብታም፣ በአረብ ሀገሮች ደግሞ ሶስተኛ ሀብታም ይላቸዋል። ኢትዮጵያ ውስጥ እንግዲህ ከሰባ በላይ ካምፓኒ አላቸው ከሀምሳ ሺህ ሰራተኛ በላይ ይቀጥራሉ። ከመንግስት ቀጥሎ ትልቁ ቀጣሪ ናቸው እንደገና ደግሞ ከሀገሪቷ ቁልፍ መሪዎች ከሚባሉት ጋር የቅርብ ግንኙነት አላቸው። እንደገና ደግሞ የኢትዮጵያ ኤሊት የመዝናኛውም፣ የንግዱም፣ የፖለቲካውም የሚሊተሪውም ኤሊት ጋር የቀረበ ግንኙነት ያላቸው ሰው ናቸው እና ጥብቅ መተሳሰር አለ እና ይህም ለብዙ ሀሜት በሩን የከፈተ ነገር ነው። ያልተለመደ ነው እንደዚህ በቢዝነስ እና በመንግስት መሀል እንደዚህ አይነት ተፈጠረ ቁርኝነት አደጋ ስላለው ስለዚህ የእሳቸው መኖር እንደ አንድ ነገር ነው። ግን ሁለት ትልልቅ ነገሮች አሉ ይመስለኛል። አንደኛው ትልቁ ነገር ይሄ በአፍሪካ ቀንድ ኢትዮጵያን ጨምሮ ምክንያቱም ኢትዮጵያ ትልቁና በጣም ወሳኝ ሀገር ናት፣ የአረብ ሽኩቻ እየተንጸባረቀ በጅቡቲ ውስጥ፣ በኤርትራ ውስጥ፣ በሶማሌ ውስጥ እንደገና ደግሞ በሶማሌ ላንድ እነ ተቃራኒ የሆኑ የአረብ ኃይላት በተለይ ሳኡዲ አረቢያ እና ዩናይትድ አረብ ኤምረት በአንድ በኩል ከተር እና ቱርክ በሌላ በኩል የሚሻኮቱበት ቦታ ሆኗል እና ያ ነገር ምን ሊፈጥር የሚችል ይችላል የሚለው ነገር ነው ወሳኝ የሚሆነው አንዱ እሱ ነው። ሁለተኛው ትልቅ ትግል እየተካሄደ ነው ያለው እና ያ ትግል ለምሳሌ ይሄ በኢራን እና በሳኡዲ አረቢያ ወይም ደግሞ በሺያ እና በሱኒ እስላም የሚደረግ ትግል በአፍሪካ ውስጥ እንግዲህ እየተንጸባረቀ ነው አፍሪካን እዛ ትግል ምንጭ ባትሆንም መገለጫ ትሆናለች። ትግሉ እዛ በአረብ ሀገር ብቻ የሚወሰድ ሳይሆን ወደ አፍሪካን የሚመጣ ነገር ነው እና ያ ትግል ምንድን ነው በረጅም እይታ ምንድን ነው ሊፈጥር የሚችለው ተጽዕኖ በአፍሪካ ውስጥ፣ በተለይ በአፍሪካ ቀን፣ እንደገና ደግሞ በእኛ ሀገር በኢትዮጵያ ውስጥ ሊፈጥር የሚችለው ተጽዕኖ ምን ይሆናል ነው። እንግዲህ በእነኝህ ሁለት ትልልቅ ማዕቀፍ ውስጥ ነው ማየት ያለብን ብዬ አስባለሁ። ምክንያት ተጽዕኖ እሱ ነው፣ ስር የሚሰደው ወሳኝ የሚሆነው እሱ ነው ብዬ አስባለሁ። የአላሙዲን መታሰር እንግዲህ ለምሳሌ ከታሰሩ እና በእርግጥ ከሳውዲ አረቢያ ውጭ ያለው ንብረታቸው ምንም አይሆንም፣ ኢንቨስትመንታቸው አይነካም የሚል ዜና አለ። ለጊዜው እንደዛ ብለን እናስብ እንጂ ምናልባት የጸረ ሙስናው ክትትል ወደዛም ሊሄድ ይችላል ከሀገራቸው ሞቶ ኢንቨስትመንት ባለበት ቦታ በኢትዮጵያ፣ በስዊድን፣ በሌሎችም አካባቢዎች ሊደርስ ይችላል ብዬ አስባለሁ። እስከዛ ድረስ የሚሄድ ከሆነ ማለት ነው ልሉ አልጋ ወራሹም እንደዛ ከሆነ ተጽዕኖ ቀላል አይሆንም። ቅድም እንዳልኩት ከአምሳ ሺህ ሰው በላይ ሰራተኛ የሚቀጥሩ ከሰባ በላይ ካምፓኒ ያላቸው የሀገሪቷን መንግስት ደጋፊ መሆናቸው ግልጽ በተደጋጋሚ የሚናገሩ ሰው ምናልባት ብዙዎቹን ደግሞ ሲረዱ የነበሩ ሰው ናቸው እና ያ ሊፈጥር የሚችለው ክፍተት አለ። ቅድም ዶክተር ዳንኤል እንዳሉትም እንደዚህ ከአንድ ሰው ጋር መለጠፍ የሚፈጥረው አደጋ ይሄ ምንድን ነው አንድ ክሮኒ ካፒታሊዝም የምንለዋል። የክሮኒ ካፒታሊዝም ከስልጣን ጋር ተለጥፎ የሚፈጠር የጥቅም ግንኙነት የኢኮኖሚውንም ይጎዳል። የተወሰኑ ሰዎች ሊጠቅም ይችላል፣ ብዙዎችን ግን የሚጎዳ አካይን ነበረ እና የዛ ተጽዕኖ እንግዲህ ምናልባት አሁን ልናየው እንችል ይሆናል። እንግዲህ ምርመራው ውጤቱን ይወስነዋል። መልካም፣ ይሄ ለሁለታችሁም ክፍት ወደ ሆነ ምናልባትም ወደ ሳውዲ ጉዳይ ነው የምንመለሰው። በጣም አነጋጋሪነት ያለው ግራና ቀኝ የሚያሻማ የሚመስል አንድ ርዕሰ ጉዳይ ላንሳ። ሳኡዲ ስር የሰደደ ሃይማኖታዊም ማህበራዊም ያስተሳሰብም አቀማመጧ ተሀድሶ ይጠይቃል ሲባል ዴሞክራሲ አልባ አገር መሆኗ ነገር ግን የምዕራቡ ዓለም ሸሪክ ሆና የተቶዎች ዝም የተባለች አገር ተደርጋ ትነሳለች ለደህንነት አደጋ ደቃኝነቷ እየታወቀም አሁንም ሸሪክነቷና የነዳይ ገበያው እንድትታለፍ ያደረጋት ይመስላል ሌላው ቀርቶ የሁለት ሺህ አንድ ዓመተ ምህረቱን በዩናይት ስቴትስ የደረሰውን የአሸባሪዎች ጥቃት ብንመለከት አብዛኞቹ የሳዑዲ ተወላጅነት ያላቸው እንዲሁም ያልተመለሱ ጥያቄዎች ያለበት መሆኑ ይታወቃል። ተሐድሶ አስፈላጊነቱ ጥያቄ በማይገባበት የምዕራቡ ዓለም የሚደግፈው ሆኖ ሳለ አሁን ያለው የወሰዱት ይህ ያልተሄደበት መንገድ የተባለ ከዚህ ቀደም ታይቶ የማይታወቅ እርምጃቸው ሊያስከትል የሚችለው ጣጣ ደግሞ በአንጻሩ ስጋት የፈጠረ ይመስላል። በአካባቢው በንስ አገሩ ሊፈጠር የሚችለውን የጸጥታና የመረጋጋት ሁኔታ ከመሠረቱ እንዳያናጋውም ስጋት አለና ከባድ ትልቅ እርምጃ ከመሆኑ አንጻር ይሄን ሚዛን እንዴት ትመለከቱታላችሁ? በአንድ በኩል የሚፈለግ ለውጥ መደረግ ያለበት አለ። እሱንም የሚመስል ነገር እየተካሄደ ነው። በሌላ በኩል ደግሞ ይህ እርምጃ በእርግጥ ብቻውን ከለውጥ ማምጣት ጋርም የተያያዘ አለመሆኑ፣ ሌሎች አካባቢዎች ላይ የሚያሳድረው ተጽዕኖ ከማስፈራቱ አንጻር እያነጋገረ ነው እና ዶክተር ዳንኤል እርሶ ላስቀድም። ለዚህኛው ምን ይታያል? እሺ አመሰግናለሁ። አንድ ከባድ ጥያቄ ነው አሁን ያነሳው። ምንድን ነው የሙስሊም እምነት እና የክርስትና እምነት ሁለቱ ከአስራ አምስተኛው መቶ ዓመት በኋላ የክርስትና እምነት ተከታዮች መንግስትንና ሃይማኖትን ሲለዩ የሙስሊም ሃይማኖት ተከታዮች መንግስትንና ሃይማኖትን አልለዩም። ስለዚህ እሱን መገንዘብ አለብን። አሁን በሳውዲ አረቢያ ውስጥ መንግስትና ሃይማኖት አንድ ናቸው። ኢራንም ውስጥ መንግስትና ሃይማኖት አንድ ናቸው። እንዲያውም ሃይማኖት ነው የሚመራው። ህገ መንግስቱንም፣ ኢኮኖሚውንም የህብረተሰቡንም ኑሮ ነው የሚመራው። ስለዚህ ሳውዲ አረቢያ ውስጥ አሁን የምናየው ነገር ወደ ዲሞክራሲ ይሄዳል ብሎ መገመት ትክክል አይሆንም። በውስጣቸው የራሳቸው ቅራኔዎች አሏቸው። ሃይማኖቱ ራሱ በውስጡ ክፍፍል አለ። የዛ ክፍፍል ውጤት ምን ይሆናል የሚለው ምን እንደሚሆን ማወቅ አይቻልም። ምክንያቱም ሃይማኖት በጣም የጠነከረ ኃይል ነው በሙስሊም ሀገሮች ውስጥ ይሄ ምዕራባውያን ካለው አስተሳሰብ በጣም የተለየ ነው። አንዳንድ መሻሻሎችን ለምሳሌ ሴቶቹ መኪና ይንዱ፣ ትምህርት ቤት ሊሳተፉ፣ ለፖለቲካ ይወዳደሩ የሚሉ ነገሮች ሊያደርጉ ይችላሉ። ፈጠነኛ ነገሮች ታይተዋል። ዛቅጣጫ ከዛ በላይ መገመት መጠበቅም አይገባም፣ አይቻልም። ምክንያቱም ሃይማኖት ነው የሚመራው የሙስሊሙን ዓለም የሚመራው ሃይማኖት ነው። ውስጣቸው የምናየው ትንኩሻ ነው፣ እርስ በእርሳቸው ስልጣን ለመያዝም፣ ገንዘብ ለመያዝም፣ ገንዘብ ሲያንሳቸውም እንደዚህ ግፊት እናያለን እንጂ የምዕራባዊ አይነት ዲሞክራሲ ይመጣል ብሎ መገመት አይቻልም። እሱ በፍጹም ሊመጣ የሚችል ነገር አይመስለኝም። እሱ ነው። መልካም ዶክተር ሽመልስ በቀደመው ላይ የለውጥ ጅማሬ የምትመስለውን ቅድም ዶክተር ዳንኤል ያነሷት በቅርብ ያደረጓት አለች፣ መጠነኛ ሊሆን ይችላል። በአንጻሩ ደግሞ የአክራሪነት መፈልፈያነቷም ትወነጀላለች ሳውዲ አረቢያ። ቀደም ብዬ የጠቀስኩት የሁለት ሺ አንዱን የዩናይት ስቴትስ የሽብር ጥቃት ጨምሮ፣ ዶክተር ዳንኤል ቀደም ብሎ ያነሷቸውንም ጨምሮ እርሶስ እንዴት ይመለከቱታል? ትክክል ነው። ዶክተር ዳንኤል ካሉት ጋር እስማማለሁ። አሁን ሳውዲ አረቢያ ውስጥ እየተካሄደ ያለው ለውጥ መሰረታዊ በሆነ መንገድ የመንግስትንና የሕዝብን ግንኙነት ይለውጣል ወይም ደግሞ በዛ ሀገር ውስጥ ዲሞክራቲክ የሆኑ ኢንስቲቱሽኖች ይገነባሉ ወደሚል ነገር የሚወስድ አይደለም። ምንም ምልክት የለም። ሊሆንም የሚችልበት ጊዜ አይደለም። ወደፊት ምናልባት ከመጣ፣ በአሁኑ ሰዓት ግን እንደዛ አይደለም። ስለዚህ ሊሆን የሚችለው ነገር ምንድን ነው? ትንንሽ እነኚ ኮዝሜቲክ ሆኑ ለውጦች አሉ አይደለም። በተለይ ደግሞ የፖለቲካ ስርዓቱን በማናጋ መንገድ እንደገና ደግሞ የአልጋውራሹን እና የአባቱን ስልጣን በማናጋ መንገድ የሚመጣ ለውጥ ነው። በሁለት መንገድ ብንመለከተው ለምሳሌ አሁን ዶሜስቲክ የሆነው ቅድም ዶክተር ዳንኤልም አንስተውታል። ኮዝሜቲክ ነው ወይም ደግሞ ትንንሽ የሆኑ ለውጦች ናቸው ብንልም በሌላ በኩል ደግሞ ወሳኝ ናቸው የሚባሉ ምልክቶች ይታያሉ። በተለይ ደግሞ አንደኛው ይሄ የሳውዲ ኢኮኖሚም ከነዳጅ ዘይ ጥገኝነት ለማላቀቅ የሚደረገው ሙከራ በተደጋጋሚ ተናግሩታል አልጋወራሹም ምናልባት ይህም ነገር የሳውዲን ኢኮኖሚ መሰረታዊ በሆነ መንገድ ሊለውጠው ይችላል ተብሎ ነው የሚታስበው። ይሄ የትልቁ የነዳጅ ካምፓኒ ሳውዲ አራምኮን ለምሳሌ እሱን አሁን ለህዝብ አቅርቦታል። እንደገና ደግሞ በአምስት መቶ ቢሊዮን ዳላር ወጪ አዲስ ከተማ ሁሉ ለመገንባት ወስነዋል። እነኚህ ለውጦች ቀላል ነገር አይሆኑም። ኢኮኖሚውን መሰረታዊ በሆነ መንገድ ሊለውጠው የሚችልበት እድል ፈጥሯል ማለት ነው። ሌላው ቅድም ካልከው ጋር የማነሳው ዶሜስቲክ የሀገር ውስጥ ጉዳይ ነው ግን እንደገና ደግሞ ኢንተርናሽናል ወይም ደግሞ ከሀገር ውስጥም ተጽዕኖ ይኖረዋል። የሳውዲ አልጋውራሽ ከአቲንከወር በፊት ባደረገው ንግግር ላይ ሳውዲ አረቢያ ሌሎችን እምነቶችን የሚቀበል ወይም ደግሞ የማይቃወም ቶለረንት የሆነ እስልምናን ነው መገንባት ያለብን የሚል ንግግር ተናግሯል። እንግዲህ ምንድን ነው የሀገር ገጽታን የመገንባት ስራ አድርጌ ነው ምክንያቱም ሳውዲ አረቢያ አሉላ ቅድም አንተም እንዳልከው ከዚህ ከአክራሪነት ጋር በጣም የተገናኘ ስም ያላት፣ በአሜሪካ ላይ በደረሰውም ጥቃት ላይ የእነሱ ሰዎች በብዛት ነበሩበት። አፍሪካ ውስጥም እንግዲህ የአክራሪነት መስፋፋትን ስንመለከት ቁልፍ ሚና የሚጫወተው ሀገር ሳውዲ አረቢያ ነው። ስኮለርሽፕ በመስጠት መጽሐፎችን በማሳተም ገንዘቦችን ፈንድ በማድረግ ብዙ መስጊዶችን በተለያዩ ቦታ በመገንባት የራሳቸውን ብራንድ፣ የራሳቸውን አይነት ኢንተርፕሬሽን ትርጉም ያለው እስልምና ነው በአለም ላይ አሰራጩት እና ያ ደግሞ ብዙ ቦታ ላይ አደጋ አድርሰዋል የሚል ግምት ስላለ ያንን ኢሜጅ፣ ያንን ስዕል የመቀየር ፍላጎት እንዳላቸው ነው የሚያሳየው። እና በአልጋ ወራሹ መሐመድ ቢን ሳልማን የምትመራዋ የወደፊቷ ሳውዲ አረቢያ በዛ መንገድ ልትቀረጽ፣ ልትቃኝ ትችላለች ያስባል። ሌላው ለውጥ ግን፣ ትልቁ ነገር ሳውዲዎች ይህን የሚያደርጉት የሀገር ውስጥን ጥያቄ ለመመለስ ብቻ አይመስለኝም። ማለት ኢኮኖሚ ወይም ደግሞ የገጽታ ግንባታ ብቻ ሳይሆን ወይም የሀይል የስልጣን ሽግሽግ ስራ ብቻ ሳይሆን ትልቅ የበአካባቢ ያላትን የበላይም ስረግጦ ለማስቀመጥ ወይም ደግሞ በጠንካራ መሰረተን ላይ ለመገንባት የሚደረግ ትግል ነው። ያ ማለት ምንድን ነው? በአካባቢው ካሉ ሌሎች ሀይሎች ጋር እንድትላተን የሚያደርግ ፖሊሲ ነው የሚሆነው። አንደኛው በተወሰነ ደረጃ ከካታር ጋር የሚደረገው ትግል የዛ መገለጫ ነው። ካታርን በእነሱ ስር ማስገባት ተሞክሮ እንዲህ ሲል አሁን አስወግደዋታል ካታርን። ስለዚህ አለ ያም ደግሞ በአፍሪካ ውስጥ ሁሉ ታይተዋል። ካታሮች ና ሳውዲዎች ሶማሌ ውስጥ ከረንትን አለ ሽኩቻ አላቸው። እዛ ደግሞ ጅቡቲ ውስጥ ሽኩቻ አለ። ኤርትራ ላይም ነበረ ከታራውን በቅርቡ ጊዜ ኢትዮጵያ ውስጥ የአልጀዚራ ብራንች ሁሉ ከፍተዋል። ኢትዮጵያ ደግሞ ከሳውዲ ጋር የቀረበ ግንኙነት አላት እና ያ ሽኩቻ አለ የዛ መገለጫም ነው። ግን ዋናው ከኢራን ጋር ያለው ትግል ነው እና የሀገር ውስጥም የውጭም ምልክቶችን የሚያሳይ ትግል እየተካሄደ ነው ያለው እና ኢኮኖሚያዊም ፖለቲካዊም ስትራቴጂካዊም ባህሪያት አሉት ይንጸባረቃል በርካታ ሁኔታዎች የሚታዩበት ገና በሂደት ላይ ያለ ደጋግመንም እንድናነሳው የሚመለከት ልዑላን ሚኒስትሮችና ቱባ ቱባ ቱጃሮችን ጨምሮ 28 ታዋቂ ሰዎች የተያዙበትን የ32 ዓመቱ የሳውዲ አረቢያ ልዑል አልጋ ወራሽ ሞሐመድ ቢን ሳልማን ታይቶ የማይታወቅ የተባለ እርምጃና መልከ ብዙ አንድምታዎችን ለመረምረው ሙያዊ ትንታኔያችሁ ዶክተር ዳንኤል ተፈራ፣ ዶክተር ሽመልስ ቡንሳ፣ መልሼ እንደማገኛችሁ ተስፋ አድርጋለሁ። ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። እናመሰግናለሁ። እናመሰግናለሁ።